Und was wir momentan ausgehen, ist, dass es hunderte Tote gab. Es gab hunderte Tote, die in den USA geflüchtet wurden. Der Omo-Federalist-Kongress, eine sehr wichtige Bewegung der Oromo, spricht von 678 Toten. Der ist das die federalist Congress in den Milo federalist kongress geflüchtet hat. Er hat die USA-Federalist-Kongresse in den USA-Federalist-Kongress የሟቾቹ ቁጥር በሚመጡት ቀናት ከፍ የሚልም ይሆናል። ይህን የሚሉት ገዘልሻፍት ፉር በድሮተ ፎልከር ተጠሪ ሚስተር ኡልሪሽ ዲልዮስ በእሁዱ ግጭት ሃምሳ አምስት ሰዎች ብቻ ናቸው የሞቱት የሚለውን የመንግሥት መግለጫ ትክክለኛ ነው ብሎ መቀበል አይቻልም ብለው አስተያየቱን ውድቅ አድርገዋል። አያይዘውም ነፃ አካል ወርዶ ሁኔታውን እንዲያጠናና እንዲመረምርም ጠይቀዋል። ከፊታችን የተደቀነው አዲሱ ሁኔታ በጣም አሳሳቢ ነው። ከእሁድ በፊት የነበረው ሁኔታ ተቀይረዋል። የህዝቡ ተቃውሞ በእኛ ግምት እጅግ ተጠናክሮ ብዙ ቦታም ሊያዳርስ ይችላል። ይህ ደግሞ በመንግሥት በኩል የሚካሄደውን የኃይል መጠቀም አጻፋም ወልዶ ትርምስን በአገሪቱም ሊያመጣ ይችላል። ለዚህ ሰው ሁሉ መጥፋት ተጠያቂዎቹ ብዙ ናቸው ይላሉ። በአንደኛ ደረጃ መጠቀስ ያለበት የመንግስት አካል ነው። እንደ ሰማነው የመንግስት ተወካዮች ጠብ ጭረዋል። ቀደም ሲል በተደረገው ንግግርም መንግስትና የአገር ሽማግሌዎች የፖለቲካ ጥያቄን ከዚህ ከሃይማኖትና ከባህል የበዓል ዝግጅት እናርቀው በሚለው ሐሳባቸው ላይም ተስማምተው ነበር። የመንግሥት ተወካይ ግን ይህን ስምምነት ጥሶ የፖለቲካ ንግግር በማካሄዱ ሕዝቡ ድምፁን ከፍ አድርጎ ነጻነትና ዲሞክራሲ ያስፈልገናል ብሎ በሰላማዊ መንገድ ሕዝቡ ተነስቶ ጠይቀዋል። እንግዲህ ከዚህ በኋላ ሚስትር ዲሊዮስ ለጣቢያችን ለዶችቨለ እንዳሉት የጸጥታ ኃይሎች በከፈቱት ተኩስ በመቶ የሚቆጠሩ ሰዎች ሕይወት ሊጠፋ ፋም ችሏል። ለዚህ ጥፋትም ተጠያቂ የሆኑ ሰዎች ፍርድ ቤት መቅረብ አለባቸው ብለው በአሁኑ ሰዓት ከኢትዮጵያ መንግሥት ጋር አብረው የሚሰሩትን አውሮፓውያኖችን ጀርመኖችንም ጭምር ኃላፊነት እንዳለባቸው ጥያቄያቸውን ወደ እነሱ ባወጡት መግለጫቸው ላይ አዙረው ይህን ጉዳይ ማንስተዋል በቅርቡ ወደ ኢትዮጵያ ለጉብኝት የሚወርዱትንም የጀርመኗን ቻንስለር ወይዘሮ አንገላ ሜርክልንም የስደት ምክንያት የሆነውን የሰብአዊ መብትን ረገጣ በኢትዮጵያ የንግግራቸው አጀንዳ አድርገው ይህን ማንሳት አለባቸው ብለው ሚስተር ዴሊዮስ ጠይቀዋል። በአምቦና በሻሸመኔ በቢሾፍቱና ባሪሲ ነገሌ በዝዋይና በግምቢ እንዲሁም በሜታሮቢ ሰኞ ዕለት በተካሄደው የተቃውሞው ሰልፍ ላይ ሰዎች እንደ ሞቱ ብዙዎቹ ተይዘው እንደ ታሰሩም ገዘል ሻፍትፉር በድሮተ ፎልከር ዛሬ ባወጣው መግለጫና ለጋዜጠኞች በበተነው ጽሑፉ ዝርዝር ሁኔታውንም አቅርቧል። ይልማሌ ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ